ጋቢና ቢ ኦ ኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማገረ ጋቢና ቢ ኦ ኤ አስገባችሁ? የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የጉዟችን መነሻ እናንተ መድረሻችንም እናንተ ናችሁ። ምን ለማለት ነው? ህይወታችሁንና ማህበረሰባችሁን ለመለወጥ ለማሻሻል ዛሬ ምን እየሰራችሁ ነው ብለን ጠይቀናል። ከየአካባቢው ያገኘናቸው ምላሾችእና ዘገባዎች አሉን። እናስደምጣችኋለን። ሁላችንም ነፃ ካልወጣን አንዳችንም ነፃ አንወጣን። ማንኛውም ችግሮች በውይይት በመነጋገር ይፈታል። ለመተማመን እንነጋገር። የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የማህበረሰብ እንቅስቃሴ ኢትዮጵያን ጨምሮ በሰሜን አሜሪካና በተለያዩ አካባቢዎች እንቀሳቀሳል። የፊታችን ወር የፍቅር ቀን ቫለንታይንስ ዴይ ሲከበር አንድ የማህበረሰብ የፍቅር ቀን ብለው የተለያዩ ሰዎችን አሰባስበው ስለ አብሮነት ለመነጋገር አቅደዋል። እንዴት? ዝርዝሩን ተሳፈሩ፣ በጋቢና ታገኛላችሁ። ከመቻቻልና ከአብሮ መኖር ስንወጣ፣ በትላንትናው ዕለት ፕሬዚዳንት ባራክ ኦባማ ከዋሽንግተን ዲሲ ወጣ ብሎ በሚገኝ መስጊድ ተገኝተው ንግግር አሰምተው ነበር። በመላው አሜሪካ ቁጥራቸው የበዛ የሙስሊም ማህበረሰብ አባላት በፍርሃትና በጭንቀት ላይ ይገኛሉ። ቀጠል አድርገን ደግሞ ወደ ቆቦ ከተማ እንወስዳችኋለን። ባጃጆቹ ቱክቱክቱክቱክ ብዝዝ ይላል። አንዲት ወጣት የቀድሞ መምህርት ወደ ንግድ ስራ ገብታለች። ቡና በቢዝነስ ሚስት ላይ በጣም አዋጭ ነው፣ ሲጠጡትም ይጣፍጣል። ለረ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምናስተናግደው አብረናቸው አብረናችሁ የምናመሸው ነው። እኔም መስታወት አራጋው። አብረን ከአድማስ እንሻገር ሀገር እንላችኋለን። ጋቢና ቪኦኤ ሌትስ ፖስት ቦንደሪስ ቱገዘር የዛሬው ዝግጅት በዚህ ሳምንት ጉዳያችን ብለን የያዝነው ጉዳይ ነው። ወጣቶች ኑሯቸውን ለማሻሻል በማህበረሰባቸው በሀገራቸው ለውጥ ለማምጣት የሚጥሩ ወጣቶችና ሌሎችንም ይዘናል። በቅድሚያ ግን እስቲ ወደ ቦልቲሞር ሜሪላንድ እናምራ። በትናንትና ሁለት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአንድ መስጊድ ተገኝተው የአብሮነትና የመቻቻል ንግግር አሰምተዋል። መስታወት ዝርዝሩን እስኪ እናሰማቸው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከተመረጡ ለመጀመሪያ ጊዜ አሜሪካ ውስጥ በሚገኝ መስጊድ ትላንት ተገኝተዋል። ፕሬዚዳንቱ ትላንት በጎበኙት የቦልቲሞር መስጊድ ውስጥ የሙስሊም ማህበረሰብ መሪዎችን ያነጋገሩ ሲሆን፣ የፕሬዚዳንቱ ጉብኝት በሀገሪቱ ፖለቲካ ውስጥ የሚንጸባረቀውን የእምነት ልዩነት ለማስወገድ ይረዳል ተብሏል። ሁላችንም አንድ አሜሪካዊ ቤተሰብ ነን ብለዋል ኦባማ። ፕሬዚዳንት ኦባማ በትላንትና እለት እንዳሉት ጽንፈኛ ሽብርተኞች ጋር ሁሉንም የሙስሊም ህብረተሰብ መፈረጅ እንደማይገባ አጽንኦት ሰጥተው ተናግረዋል። in muslim communities across our country this is a time of concern and frankly a time of some fear በመላው አሜሪካ ቁጥራቸው የበዛው የሙስሊሙ ማህበረሰብ አባላት በፍርሃትና በጭንቀት ላይ ይገኛሉ። እንደ ጠቅላላው የአሜሪካ ህብረተሰብ ሽብርተኝነት ሊያሳስባችሁ ይገባል። ከዛ በተለየ ግን የሚያስፈራችው ነገር ፈጽሞ ሊኖር አይገባም ሙስሊም በመሆናችሁ ስለተፈጠረው የሽብርተኝነት ጥፋትም ተጠያቂዎች አይደላችሁም። በቦልቲሞር ለሚገኙ የሙስሊም ማህበረሰብ ፕሬዝዳንቱ ባደረጉት ንግግር መላውን የአሜሪካን ሙስሊም ማህበረሰብ እየፈጸሙ ስላሉት የዜግነት ተሳትፎና አስተዋጽኦ አመስግነዋል። ፕሬዝዳንቱ አሜሪካውያን የሙስሊሞች ያሳስቡናል የሚሏቸውን ጉዳዮችም እንዲሁ አዳምጠዋል። አሜሪካውያን ወጣት ሙስሊሞችንም በቀጥታ አነጋግረዋል። ለእምነታቸውና ለሀገራቸው ደህንነት ሲሉ በኢንተርኔት የሚተላለፉትን የጥፋት መልእክቶች እንዳይከተሉ

ጋቢና ቪዮኤ ዝግጅቶቻችንን በአጭር ሞገድ በሾርት ዌይቱ 1558 አስራ አምስት አምስት ሰማንያ ኪሎ ሄርትስ እንደዚሁም በስልሳ ሰማንያ ታገኛላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ እንገኛለን። በመካከለኛ ሞገድ ደግሞ በአስራ አራት ሰላሳ አንድ መካከለኛ ሞገድ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል እንገኛለን። ከአስር ቀናት በኋላ መቼም የፍቅር ቀን ይከበራል። ይህ የፍቅር ቀን ሲከበር ቀይ አበባ ይዘው ቀይ ቀሚስ ለብሰው እንዲሁም ቀይ ሸሚዝ ቀይ ሸሚዝ፣ ሀገሩ በሙሉ ቀይ በቀይ ነው። ቀይ ወይ ነው የሚጠጡም አይጠፉም። አዎ ቀይ ወይ ነው የሚሞክሩም አይጠፉም። እውነት ነው። ዛሬ ግን ስለዚህ አይነት ፍቅር ልንነግራቸው አይደለም። በጊዜው ይደርሳል። ልክ ነሽ። መልእክታችን የፍቅርና የአንድነት ነው ያሉን አንድ በተለያዩ አካባቢዎች የሚንቀሳቀስ የማህበረሰብ ተቋም የበጎ ፈቃድ አገልጋዮች ናቸው። የጋራ እንቅስቃሴ ለአዲስ ኢትዮጵያ፣ ለአብሮነትና ለፍቅር ለመቻቻል የቆመ ድርጅት መሆኑን ይናገራል። ለምንኛ ከምንነግራቸው እነሱ የቆሙላቸውን ዓላማዎች አባባሎች አይገልጹልንም? የጋቢና ቪኦኤ አድማጮች እንዴት ናችሁ? ዛሬ የምንገኘው የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል የማህበረሰብ ተቋም ቢሮ ውስጥ ነው። ሰሞኑን አንድ ጉዳይ ያሳስበናል ብለው በርካታ ሰዎች ተሰባስበዋል። ከተለያዩ የሃይማኖት እንደዚሁም የጎሳ መሪዎች በራሳቸው መሪዎች ናቸው። እነዚህ ሰዎች የተሰበሰቡት እድሜያቸው ከወጣት እስከ የነብር ጣት ሽማግሌዎች እና አዛውንቶች ይገኙበታል። ውይይታችን ግን ኢትዮጵያ ውስጥ ያሉ ሁኔታዎች ያሳስበናል ያሉትና በማህበረሰባቸው ደግሞ ለውጥ ለማምጣት የሚሰሩበት ጉዳይ ነው። ሁሉንም እንግዲህ ከዝግጅቱ ታገኛላችሁ። ጋቢና ቪኦኤ አብረን እንቆይ፣ ተሳፈሩ። በቅድሚያ ሙሉ ስምሽን፣ እድሜሽን፣ የት እንደተወለድሽ፣ የት እንዳደግሽ And I was born in Ethiopia, born in Addis Ababa, and I'm 36 years old. I live in Alexandria, Virginia. Okay. Bang metoi

በቅርብ ነው የሚታወቅ ዜና ይታናለ ምን አላቸው ስማቸውን ኢትዮጵያ ቴሌቪዥን ላይ ሰምቸዋለሁ። ድምጽ ሁን ቅድም አላወቀውም እንደ ስትል ገባኝ። እሺ ስሜ ልውል እባላለሁ። የተወለድኩት አዲስ አበባ፣ ወደዚ ገር የመጣሁት በአስር አመቴ ነው። አሁን እድሜ ሀያ አራት አመቴ ነው። እናመሰግናለን ሁላችሁም። እንግዲህ ሰሞኑን አንድ ጉዳይ ያሳስበናል ብላችሁ ሁላችሁም ከተለያየ አካባቢ ከተለያየ እድሜ ክልል ከተለያየ የዘር ሀረግ ግንድ ወዘተ መታችኋል። ምንድን ነው ያሳሰባችሁ ጉዳይ ዶልት አንተልጀም? እኛ ያሳሰብን ጉዳይ በሀገራችን ውስጥ ያለው በውጭ ሀገርም ያለው የተለየ ዘር ግጭት፣ በሀገራችን ውስጥ የሚገኘው አምባገነንነት፣ በአሁኑ ሰዓት ያለው ረሀብ፣ ብዙ የተለያዩ ነገሮች ሀገራችን የሚፈጥሩ ነገሮች፣ የወጣቶች መሰደድ ያው ምን ነው እንደምታ እንግዲህ በቅርቡ ሜሪላንድ ግዛት ውስጥ ስብሰባ ጠርታችኋል። የተለያዩ ሰዎች እና የጋበዛችሁት አቶ ባንጋ አንተ ይሄን እስኪ ግለጽልን፣ ምንድን ነው ያሰባችሁት? ምንድን ነው ልትሰሩ እና ልትወያዩ ስብሰባ የጠራችሁት? አንተም ወለባውነታው ነው ወንድማችን እንዳለ፣ በሀገራችንን በአሁኑ ሰዓት ኢትዮጵያ ውስጥ ፕሮብለም እንዳለ ሁላችንም እናቆም

አሁን ምክንያቱ እኛ ያሰብለን ምንድን ነው? በእኛ ካልቸር እንኳን ሁለት ሰዎች ሲጣሉ ተው ተው የሚል አለ። አሁን ኢትዮጵያ ውስጥ ፕሮብለም ቢፈጠር ተው የሚል አለ ወይ? እና ነው ሽምግሌና በጣም አስፈላጊ ነው እና ነው አስታራኪ ማለት ነው። ያ አስታራኪ ምንድን የሀገራችን ፕሮብለሙ እንዳልኩት ህዝቡ ተከፋፍሏል በየ ቦታ ትውልዱ ተከፋፍሏል። ያ ትልውልድ እርቅ ያስፈልጋል። ይሄ እርቅ ደግሞ የመንግስት እርቅ ሳይሆን እርቁ ከመንግስቱ ሳይሆን ከህዝቡ ማለት ነው። ዋናው ፕሮብለም ወንዳኩት ላሳጥር፣ የፈለጉት ነገር ምንድን ነው? እኛኩ ተከፋፈለናል ብሌናል፣ ግን እኛ ፕሮብለም እንዳለ ብሌናል። ይችን ፕሮብለሙ ከየት መታ? ባለፈው ሀያ ሦስት አመት ያለን ፕሮብለሙ ሲስተሙ እኛ መከፋፈል ስለሆነ፣ ያ መከፋፈል ደግሞ መተማመን የለም። ለመተማመን እንነጋገር። ኢትዮጵያ ውስጥን ሰላም ለማግኘት በአንድነት ለመኖር ለመተማመን እንነጋገር። ያ ከእንዴት ነው የምንነጋገረው መጀመሪያ ተወሰነ ሰዎች የፖለቲካል ለሀገር መመሩ ሳይሆን ሀገር የሚያዳን ሰዎች ሰዎች አንድ ሁለት ሶስት ቀን እንድነጋገሩ ከዛ በኋላ በፌብሪ 14 እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ነው በሄኖክ ሰማእግዜርና በመስተዋት አደረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገላይ አሜሪካ ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ በ1558 ኪሎ ሄርትስ እንደዚሁም በ60 80 ታገኛላችሁ። ከምሽቱ አንድ ሰዓት ተኩል አስታውሱ። ከአንድ ሰዓት ተኩል እስከ ሁለት ሰዓት ድረስ በመካከለኛ ሞገድ ደግሞ ከአንድ ሰዓት ጀምሮ

በአስራ አመቴ ስለመጣው ማንነቴን እፈልግ ነበር። ማንነቴን ማወቅ ፈልግ ነበር። ስለዚህ ብዙ ቋንቋዎችን ለመማር እፈልጋለሁ። ትግርኛ ሞክራለሁ፣ ኦሮምኛ ሞክራለሁ። እና እዚህ ሀገር ውስጥ ስመጣ ያየሁት ነገር ምንድነው? አይደና ነው አይዋዝ ራሴ ማቃው ልክ እንደ አንድ ኢትዮጵያዊ ነው እና ያው ስለ ሀገሬ ሳስብ ያስ ትውስታው አገሬ ያስተላ ያስተላለፍኳቸውን ትውስታዎች ነው ማለት ስለ ዘር አስብ እና እዚህ ስመጣ ስለተለያዩ ዘሮች ያው ትምህርት ያለው ስለ ታሪክ የማነባለው ሰው በሚያሳስበው ምንድን ነው? በኦሮሞም ይሁን በትግሬውም ይሁን ሁሉም ተጎዳሁ ባይ ነው። እኔ ብቻ ተጉድጃለሁ ተጎዳሁ ባይ ነው። አማራም ይሁን ትግሬውም ካም ቱጌር ታዋቱ ይቻለ አብረን በርስ በርሳችን ብንወያይ ብዙ አይነት ልዩነት የለንም። ሁላችንም የምንፈልገው ሰላም፣ ፍቅር ነው። ቃለ ክርስቶስ ይባላል። የተወለድኩት አዲስ አበባ ከተማ ነው። ግማሹን ምግሜ እዛ ነው የኖርኩት፣ ግማሹን ምግሜ እዚህ ነው የኖርኩት። እኔ በጣም የሚያሳስበኝ ነገር በኛ በ በኢትዮጵያውያኖች መሀል የጋራ ጥቅማችንን አለማወቅ ነው የጋራ ጥቅማችንን ብናወቅ ኖሮ አሁን ያለንበት ችግር ውስጥ አንገባ ነበር። ምክንያቱም ካለብን ልዩነት የበለጠ ጥቅማችን እርስ በርስ የምናደርገው ጥቅም የጎላን ነው እና አንድ አባባል አለ፣ ሁልጊዜ ተጋግ በተለያየ አጋጣሚ ምለው ነው። እያንዳንዳችን ለሁላችንም፣ ሁላችንም ደግሞ ለእያንዳንዳችን መቆም አለብን። ህብረተሰቡ በሙሉ ለአንድ ሰው ከቆመ፣ እያንዳንዱ ሰው ደግሞ ለህብረተሰቡ ጥቅም ከቆመ ኢትዮጵያ ዛሬ ካለችበት ቦታ ርቃ ኛ ትገኝ ነበር እና ስለዚህ ይህን የሚያሳስበኝ አድቮኬት የማደርገው ወይም የማስተላልፈውን ባገኘሁበት አጋጣሚ ይህን ነው። ምናላቸው ስማቸው እባላለሁ። ጎጃም ባህርዳር አካባቢ ነው ቶር እጃ ያደግኩት አዲስ አበባ ነው። ብዙ ጊዜ የኖርኩት በተለያየ ጊዜ የተለያየ ስራዎች ንስራ ነበር እና ከጋዜጠኝነት ከኢንተርፕራነርነት ስሰራ ነበር። የኢትዮጵያ ጉዳይ ያሳስበኛል፣ በጣም ያሳስበኛል። የኢትዮጵያ ሁኔታ ውሃ ቅዳ ውሃ መልስ ነው። ፖለቲካ በሰላማዊ መንገድ የስልጣን ሽግግር ሲደረግ አይቻላቅም። የኢትዮጵያ ሁኔታ የኢትዮጵያ ረሃብ በየአስራ አመቱ ይከሰታል። በኢትዮጵያ የህግ የበላይነት የለም። ስለዚህ ለዚህ ሁሉ መንስኤ ነው ብዬ የማስበው በሰላማዊ መንገድ በዲሞክራሲያዊ መንገድ አለመወያየት አለመነጋገር ነው ብያለሁ ብዬ አስባለሁ። የባቢሎን ግንብ የፈረሰው የተለያየ ቋንቋ በመነገሩ ነው ይባላል፣ በመጽሐፍ ቅዱስ የተለያየ ልሳን ስለተናገሩ ነው። የተለያየ ቋንቋ መናገራቸው አልነበረም ችግሩ፣ አለመደማመጣቸው ነው። አይሰማሙም ነበር ነበርና ኢትዮጵያም ውስጥ ብሔራዊ መግባባት እንዲኖር በተለይ ወጣቱ ትልቅ አስተዋጽኦ የሚያደርግና በአገሩ ጉዳይ ላይ ተሳታፊ እንዲሆን ሚና እንዲኖረው ትልቅ አስተዋጽኦ እንዲኖረው የሚያደርጉ ፖሊሲዎች በኢትዮጵያ እንዲቀረጽ እፈልጋለሁ። ስለዚህ ባለኝ ሙያ በእኔ በኩል ኔ ማድረግ የምፈልገው በሙያዬ በጋዜጠኝነት ሙያዬ በተለያዩ ሚዲያዎች መስራት እፈልጋለሁ። ይህንን ማሳወቅ እፈልጋለሁ። የውይይት መድረኮች እንዲከፈቱ ካምፔን አደርጋለሁ። እንደ አክቲቪስት ይሰራለሁ። ልጆች ላይ ትልቅ ስራ እንዲሰራና በመንግስት በኩል የፖሊሲ ለውጥ ኖሮ ሀገራችን የሰላም፣ የፍቅር፣ የእድገት ቦታ እንድትሆን እፈልጋለሁ። ይህን ነው። አመሰግናለሁ። ቴንክ ስሜው ባንክ መጥቶባላለ ለወርቱ ያደጉት ቀምቤላ ነው እና በጣም የሚያሳዝበኝ የኢትዮጵያ ርቤል የሚያሳዝበኝ ነገር ምንድን ነው እስፔሻሊ እኔም ሲያደግ በደስታ ነው ያደርኩት ካምቤላ እና፣ አሁንም በጣም የሚያሳዝኑ ምንድነው ኢትዮጵያ ውስጥ ስፔሻሊ ህጻናቶች፣ ወታቶች አሁንም የኛ ስንትና ስንት ልጆች ምንም ኦፖርቹኒቲ የለም። ሰዎች እና ራሴ ይጠይቃሉ፣ አገሬም ሰላም ትሩ መንግስት ብኖር ኖሮ የት ይሆን ነበር? አሁን የኔ ህልሜ የኔም አሳሰሜ አገር ቤት ይሆን ነበር። እኔ ሁሌም ነው ህልሜ ገብሬ እንዲሆን አስተማሪ እንዲሆን በቃ ስፔሻሊ ልጆቹ ለሰልፍ ስቲም ራስ መወደድ ማለት ነው። እና አሁን መንግስት ትሩ መንግስት ስለሌለው እዚህ ጋ ጎኘው በጣም ያሳስበኛል። ስሜ ወንዶ ስንጌታቸው እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ባለፉት 16 ዓመታት በደቡብ አፍሪካ ኖሮ ያለው አሁን የምገኘው እዚህ ዋሽንግተን ዲሲ ውስጥ ነው። ኢትዮጵያ ውስጥ የሚያሳስበኝ ነገር መንግስት የሚያካሄደው የዘረኝነት ፖሊሲ ነው። ከዚህ አንፃር ለሰው ልጆች ክብር ሳይሆን ለራስ ጥቅም የቆመ መንግስት እንደሆነ አምናለሁ እና በመንግስት እኔ በበኩሌ ተስፋ ቆርጫለሁ። በሕዝባችን ግን ተስፋ አልቆረጥኩም እና የኢትዮጵያ ሕዝብ ለአንድነቱ፣ ለነፃነቱ የሚያደርገውን ትግል ሁሉ name All right, everybody out there. This is Gabina VOA. VOA. Everybody, go ahead. up, mama? What's mama?